ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ሐሙስ ሐምሌ 10 ቀን 2006 ዓ ም ነው አስተናጋጅ ሰለሞን ክፍሌ ይሆናለሁ። ዐይኑ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምናምሽታችኋል። የናይጄሪያው ፕሬዚዳንት ጉድላክ ጆናታን የቦኮ ሐራም አማጽያንን ለመዋጋት ያግዛቸው ዘንድ ከውጭ አገር እስከ አንድ ቢሊዮን ዶላርስ ሊበደሩ መሆናቸው ተሰማ። ለብድሩ ይሁንታ ለማግኘት ለፓርላማቸው ባቀረቡት ደብዳቤ ላይ መንግስት የጦር መሳሪያዎቹን ደረጃ ከፍ ለማድረግ ለወታደራዊ ልምምድና ለጦር ሰራዊቱ የሚውል ገንዘብ ያስፈልገዋል ብለዋል። የነዳጅ ባለጠጋዋ አገር ናይጄሪያ በወታደራዊ አመታዊ በጀቷ በኩል ስድስት ቢሊዮን ዶላርስ በአመት ቢኖራትም አብዛኛው ገንዘብ ግን በሙስና ተቦጫጭቆ እንደሚያልቅ ይነገራል። ናይጄሪያ ካለፉት አምስት ዓመታት ወዲህ ለብዙ ሺህ ሰላማዊ ሰዎች ሞትና በቅርቡም ከሁለት መቶ በላይ ለሚሆኑ ልጃገረዶች መጠለፍ በምክንያትነት ከሚጠየቀው ከቦኮ ሃራም አማጺ ቡድን ጋር ለምታደርገው ውጊያ አያሌ ገንዘብ እንደምታጠፋ ይታወቃል። ታጣቂዎች ቱኒዚያ ውስጥ በአንድ ወታደራዊ ነቁጣ ላይ በከፈቱት ተኩስ ቢያንስ 16 ወታደሮች ገድለው ሌሎች ሃያ ማቁሰላቸው ታውቋል። የቱኒዚያ መከላከያ ሚኒስቴር እንዳስታወቀው ጥቃቱ የተፈጸመው ትናንት ረቡ ሌሊት ማውንት ቻምባይ በተባለው አካባቢ መሆኑ ታውቋል። እስራኤል ጋዛ ሰርጥ ከሚገኘው ከሐማስ ነውጠኛ ቡድን ጋራ የተኩስ አቁም ውል አድርጋለች ቢባልም ከስምምነት ላይ እንዳልተደረሰ ግን የውጭ ጉዳይ ሚኒስትሩ አቪግዶር ሊበማን ዛሬ ሐሙስ ለአንድ የዲፕሎማቶች ቡድን በሰጡት ቃል ማስተባበላቸው ተሰማ። ቀደም ብሎ ግን አንድ የእስራኤል ባለስልጣን የተደረሰው አጠቃላይ የተኩስ አቁም ውል አርብ ከማለዳው 12 ሰዓት ላይ ተግባራዊ እንደሚሆን መናገራቸው ተጠቅሷል። የሐማስ ቡድንም የተኩስ አቁም ውል ለማድረግ ባለሥልጣናት ተስማምተዋል የተባለውን ዜና አስተባብሏል። ይሁንና በዛሬ ዕለት ሁለቱም ወገኖች የሰብአዊ እርዳታ አቅርቦትን በተመለከተ የአምስት ሰዓታት የተኩስ አቁም ውል አድርገው እንደነበር ተሰምቷል ዩናይትድ ስቴትስ በሩሲያ ላይ ያሳለፈችውን የመጨረሻውን ማዕቀብ ፕሬዚዳንት ፑቲን እያወግዙ ባሉበት ወቅት የሩሲያ ጄት አንድ የዩክራይን ተዋጊ ጄት ምስራቅ ዩክራይን ውስጥ መጥቶ መጣሉ ተነገረ የዩክራይኑ ብሔራዊ መከላከያና ደህንነት ምክር ቤት ቃል አቀባይ አንድሬ ልሼንኮ ከሩሲያው የጦር አውሮፕላን የተተኮሰው ሚሳይል የዩክራይኑን ኤስዩ 25 ተዋጊ ጀት የመታ መሆኑን ገልጠው፣ አብራሪው ግን በሕይወት መትረፉን ተናግረዋል። ከኪቭ በተሰማው ዜና መሠረት ባለፈው ሰኞ የተመታው የዩክራይን ወታደራዊ መጓጓዣ አውሮፕላን ምናልባት በሩሲያ ሚሳይል የተመታ ሳይሆን አልቀረም የሚል ዜና አለ። የዩክራይን መንግሥት በቅርቡ በአፍቃሪ ሩሲያ ኃይሎች የተወሰዱ ግዛቶቹን ለማስመለስ እየሞከረ ባለበት ወቅት ሉሃንስ በተሰኘችው ምስራቃዊ የዩክራይን ከተማ ውስጥ የሚካሄደው ውጊያ ቀጥሎ ሽምቅ ታዋጊዎቹ ደግሞ አንድ የዩክራይንን አንቶኖቭ ወታደራዊ የማጓጓዣ አውሮፕላን ጥለናል ማለታቸው አይዘነጋም። ይህ በእንዲህ እንዳለ ዩናይትድ ስቴትስ ሩሲያ ላይ የጣለቻቸው ተጨማሪ ማዕቀቦች የሁለቱን አገሮች ግንኙነት በእጅጉ የሚያሻክሩ መሆናቸውን ፕሬዚዳንት ቭላዲሚር ፑቲን ዛሬ ሐሙስ መናገራቸው ታውቋል። ማዕቀቦቹ የዩናይትድ ስቴትስንና የሩሲያን ግንኙነት ወደ ጠርዝ እንደሚገፉት ሳይታለም የተፈታ ነው የሚሉት ፕሬዚዳንት ፑቲን፣ አሉታዊና አፍራሽ ውጤትም እንደሚኖራቸው እርግጠኛ ነኝ። ያ ደግሞ የዩናይትድ ስቴትስንና የሕዝቧን ስትራቴጂካዊ ጠቀሜታ ይጎዳል ነው ያሉት። ሚስተር ፑቲን ይህን የተናገሩት ፕሬዚዳንት ባራክ ኦባማ በሩሲያ ባንኮችና የኃይል ማመንጫ ኩባንያዎች ላይ የተጣሉትን አዳዲስ ማዕቀቦች ይፋ ባደረጉ በጥቂት ሰዓታት ልዩነት ሲሆን ፑቲን በወቅቱ ብራዚልን እየጎበኙ እንደነበር ታውቋል። አድማጮች ለሰዓቱ ያለን ዜና ሄው ነው። አዲሱ አበበ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዞ ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። በአዲስ አበባ አንዳንድ ዳቦ ቤቶች የሚታየው ሰልፍና ዳቦ አለቀ የሚሉ ምላሾች በተጠቃሚዎች ዘንድ ቅሬታ መፍጠራቸውን አልቀረም። መንግሥት በድጎማ የሚያገኙት ዱቄት መጠን መቀነሱን በተፈላጊው ቁጥር ለመጋገር እንዳላስቻላቸው አስተያየት የሰጡ የዳቦ ቤት ባለቤቶች ተናግረዋል። ከመንግስት በድጎማ በሚቀርበው ስንዴ ላይ የመጠን መቀነስ መኖሩን ያረጋገጠው የአዲስ አበባ አስተዳደር በበኩሉ ይህም ሆኖ የዳቦና ስንዴ እጥረት እንደሌለ አስረድቷል። እጥረት የሚያስብል ሰልፍ የሚያስብል ነገር የለም ነው ያለው አስተዳደሩ። እስክንድር ፍሬው ተከታዩን ዘገባ ልከዋል። አዲስ አበባ ከሜክሲኮ አደባባይ ወደ ቄራ በሚወስደው መንገድ ሸዋ ዳቦ ከሚባለው ድርጅት መሸጫ ሱቆች አንዱ ትናንት አመሻሹ ላይ ከዚህ ዳቦ ቤት በራፍ ከተሰለፉት ደንበኞች የተወሰኑት የፈለጉትን አላገኙም። ዳቦ አጥተው ሲመለሱ ካነጋገርኳቸው አንዱ አቶ ስዩም አዶላ ከቅርብ ጊዜ ወዲህ ዳቦ የማያገኙባቸው አጋጣሚዎች እየጨመሩ መሆኑን ይናገራሉ። ረጅም ሰልፍ አለ ጠዋት ጠዋት ቀን ደግሞ የለም ይባላል። አይኖርም። እኔም ስራ ነኝ፣ ሙሎ ያው ጠዋት ነው የምገዛ፣ ወይ ጠዋትና ወይ ማታ ነው የሚገዛ። ማታ ይኸው መጥቼ እንደዚህ የለም። አሁን ሚለው ሚሊኒ ነው ምናምን ገዝቼ ሄድኩ። አሁን አለቀ ተብለው ሌላ አይነት ነገር ነው ሌላ አይነት፣ ዝም ብለው ጣፋጭ፣ ባዶ እጅ ላለመሄድ እሱን ገዝቼ እየገባው ነው። አሁን እኔም ተመልክቼ ነበር። ሰልፍ ነበረ፣ ስለዚህ እርሶ አላገኙም። የተወሰነ ሰው አግኝቶ ሄደ። ሌላዋ አስተያየት ሰጪ ሰልፍ ይዘው ተራ እየጠበቁ ያነጋገርኳቸው ወይዘሮ ናቸው። ሰልፉ መብዛት የጀመረው አሁን አንድ ወር ሊሆነው ነው። አንዳንዴ ጥዬ እሄዳለሁ እኔ። ከዛ ተሰልፈን እዛ ጋ ስንደርስ ዳቦ የለም ይላሉ። የሚያልቅባቸው አጋጣሚዎችም አሉ፣ ማለት ያልቃል። ተሰልፈን እዛጋ ደርሰን ዳቦ ያልቃል፣ እንሄዳለን። ምንድን ነው ምክንያቱ፣ እናንተ እስከምታውቁት ድረስ? ምንም አንድ ቀን ገብቼ ያነጋግሬያቸው ነበረ። ስንዴ የለም ነው ያሉት። ቤተሰብ ቤት ነው የምትገዢው? አንቺ ባለትዳር ነች? ልጆች አሉሽ? አዎ፣ ልጆች አሉ። ስንት ልጆች? አንድ ልጅ አለኝ እና የልጄ መዚታለች። ሌላ ቦታ ዳቦ ኳሊቲነቱን ስለምንጠራጠር እዚህ ነው የምገዛው ሁሌ ተሰልፈን ነው ምንገዛው። ለተጠቃሚዎች የሚያቀርቡት የዳቦ ቁጥር መቀነሱን ያረጋገጡት የዳቦ ቤት ባለቤቶች ደግሞ ከመንግስት በድጎማ የሚያገኙት የስንዴ መጠን የተወሰነ ቅናሽ ማሳየቱን በምክንያትነት ጠቅሰዋል። ስማቸው እንዲገለጽ ያልፈለጉ የዳቦ ቤት ባለቤት የራሳቸውን ድርጅት መነሻ በማድረግ ያብራራሉ። ተፈቅዶልኝ ወስድ የነበረው 45 ኩንታል ነበረ። ያ 45 ኩንታል ደግሞ ቀንሶ አሁን ወደ 34 ሆኗል። እሱን በየ15 ቀኑ 17 ኩንታል ወስዳለሁ ትልቁ ደግሞ አሁን ችግሩም እንግዲህ በአንድ የወሩን ኮታ በየ አስራ አምስት ቀን ስንወስድ ልክ አስራ አምስተኛው ቀን ላይ ወስደን የሚቀጥለውን አስራ አምስት ቀን መሙላት አለበት የምንወስደው። አሁን በመሀል እነሱ ደግሞ አሁን ጥጥረት አለ ብለው የአስራ አምስቱን ቀን ባልሰጡን ጊዜ ሳምንት በቆየን ጊዜ የሚቀጥለው አስራ አምስት ቀን ይገፋና የአስር ቀንና የሳምንት ጊዜ ሲወጣ ይሄንን ወደ ወራቶች ስታሰለው የሶስት ወር መውሰድ የነበረብህን ወደ አራት ወር ይገባል ማለት ነው። ከኮታውም መቀነስ በተጨማሪ እንደገና ይሄ የሚፈጠረው መሀል ላይ ቀናቶች ክፍተት ፈጥረው ብዙ ለእኛ ላይ ስራ ጫና በጣም ፈጥሮብናል። ጥያቄ አቅርባችሁ ታውቃላችሁ? ለምሳሌ የሚመለከተውን የከተማው መስተዳድር አካል ምንድን ነው ምክንያቱ ለምንድነው የቀነሰብን የሚል ነገር ምንድ የተሰጣችሁ ምላሽስ? እጥረት ተፈጥሯል ነው የስንዴ እጥረት አለ ነው፣ ስለዚህ በመላገድ ተፈጥሯል ታገሱን ነው እያሉ ነው ያሉት። ለምሳሌ በአጠቃላይ በስራችሁ ላይ በምታቀርቡ በዳቦ አቅርቦት ላይ እንዴት ነው ተጽዕኖ የሚገለጸው? ምን እየሆነ ነው? ለምሳሌ በናንተ ዳቦ ቤት አካባቢ አሁን ለምሳሌ ይህኛውን መንግስት የሚሰጠን ዳቦ ቤት ያው በተመን ነው እየተሸጠ ያለው። ለምሳሌ መቶ ግራሙን በብር ከሀያ ሽጥ ብሎ ደንብ አለ። ከዛ በላይ መሸጥ አትችልም፣ ግራሙን መቀነስ አይችልም፣ በዛ ግራም ነው። ስለዚህ ይሄንን ሂሳብ ስታሰለው ከኩንታል የምታወጣው ዳቦና የምትሸጠው ትርፋ አለ። መንግስትም ይሄን ትርፍ አውቆ ነው ባይዘው ይሄ ተመን ሲወጣ ከሶስት አራት አመት በፊት ነው። ያን ጊዜ የነበሩ ዋጋዎች ደግሞ በጣም ራሱ ይሄ ዋጋውን መስተካከል አለበት። አሁን እንደ ስራ አስተ መንግስት በስምንት መቶ ብር ዱቄት ይሰጠሃል። ያን ጊዜ የነበረው የእርሾና የማሻሻያ ሌሎች ግብዓቶች ከግማሽ ከእጥፍ በላይ ጨምረዋል። እርሾ ለምሳሌ የዛሬ ሶስት አመትና ምናምን ወደ አራት መቶ ብር ሶስት መቶ ብር የነበረው አሁን ዘጠኝ መቶ ብር ብርና አንድ ሺ ብር ነው። እነዚህ ሁሉ ግብአቶች ከነበረው ትርፍ እየተጣበበ ነበር እየሰራ ነው የነበረው። አሁን መልሶ ዋናው ግብአት ዱቄቱ ይሄ ሲሆን ወደ ገበያ ልውጣ ስትል ስምንት መቶ ብር የምታገኘውን ዱቄት አንድ ሺ ሶስት መቶ ብር ገብቷል። አሁን ስለዚህ ምንም አውቶማቲካሊ አያዋጣም፣ ኪሳራ ነው ማለት ነው። ከመንግስት በድጎማ በሚቀርበው ስንዴ ላይ የመጠን መቀነስ መኖሩን ያረጋገጠው የአዲስ አበባ አስተዳደር ግን መሰረታዊ የሆነ የዳቦና የስንዴ እጥረት ግን የለም ብሏል። የአስተዳደሩ የንግድ ቢሮ ኃላፊ አቶ ሺሰማ ገብረስላሴ ለቪኦኤ ሲናገሩ እጥረት የሚያስብል ሰልፍ የሚያስብል ነገር እንደሌለ ነው ያብራሩት አንዳንድ የተሻለ ዳቦ አለበት በሚባልበት ቦታ ላይ ሰልፎች ይኖራሉ እንጂ ይሄ ነው የሚባል መሰረታዊ የዳቦ እጥረት ወይም የስንዴ እጥረትም የለም። በመቶ ሺዎች የሚቆጠር ኩንታል በየወሩ ገበያ ውስጥ እናስገባለን። ይሄ ስናስገባ ከነበረው አንጻር የተወሰነ የመቀነስ አለ። ይህም ከሳምንት በኋላ የሚስተካከል ነው። አሁን እጅ ላይ ያለው ስንዴ ራሱ ገበያ ውስጥ ቢገባ ለዳቦ ቤት የተሰራጨው ዱቄት ተጋግሮ ቢወጣ ያናህል እጥረት የሚያስብል ሰልፍ የሚያስብል ነገር ያለ አይመስልም። እዚህ ላይ አቶ ሽሰማ ለምሳሌ በድጎማ እንሰጠው የነበረው ላይ መጠነኛ መቀነስ ታይቷል ብለዋል። ምን ያህል ነበር በድጎማ የምትሰጡት? እንዴት ነው ዳቦ ቤቶች በአብዛኛው ስንዴውን የሚያገኙት የነበረው? አሁን ቀነሰ ያሉት በምን ያህል ነው? ቁጥሩ ካለውት ቁጥሩ አለ። በዋነኛነት የኢትዮጵያ ህልግ ድርጅት አለ። ይሄ ህልግ ድርጅት ለሚለርስ ለምንድን ነው ለዱቄት ፋብሪካዎች ስንዴውን ይሰጣል ዳቦ ቤቶቹ ከስንዴ ከፋብሪካው ጋር ትስስር ተፈጥሮላቸዋል ስለዚህ እየገዙ ከፋብሪካ እየወሰዱ ዳቦ ይጋግራሉ ማለት ነው በዚህ ነገር ከ ስምንት መቶ በላይ ዳቦ ቤቶች አሉ አዲስ አበባ ውስጥ እንደ ትስስር የተፈጠረላቸው በዚህ መንገድ ነው የሚሰራጨው እንግዲህ ሚለሩ ወይም ዱቄት አምራችሁ ካልሰጠ ዳቦ ቤቱ ይቆጣጠራል ራሱ ጥቅሙ ስለሆነ ማለት ነው እንግዲህ እኛ መጨረሻ ላይ በግራም የተስማማንበት አለ። እኛ እስከ ደጎምን ድረስ ይህንን ግራም በዚህ ዋጋ ትሸጣላችሁ ብለን በውል ነው እየሰራን ያለ ነው። ይህንን ነው የምንቆጣጠረው። ከዚህ አንጻር አንዳንድ ችግር የፈጠሩ አንድ ሰባ ያህል ዳቦ ቤቶች ላይ እርምጃ ወስደናል። ምን አይነት እርምጃ? ሚዛኑን የማጉደል የማሸግ ነው የማስወጣት ነው ከሲስተሙ። ይሄ ማለት ግን ገበያ ውስጥ ለምሳሌ እህል በረንዳስ እንዳለ ከገበያ እየገዙ የሚፈጩ ፋብሪካዎች አሉ። ከገበያ የገዙትን ዱቄት አውጥቶ ገበያ ውስጥ የሚሸጡ አሉ ገበያው በፈቀደላቸው መጠን ይሄን እንዲሰሩ የተከለከለ ነገር የለም ማለት ነው። ስለዚህ ይሄኛው ስንዴ በተለያዩ ነገሮችን ስለሚያወርድ ጭምር ነው። ስንዴ ስታቀርብ የመኮረኒ ዋጋ ይቀንሳል፣ የፓስታ ዋጋ ይቀንሳል። እንደዚህ አይነት ነገር ነው። እነዚህ ጥረት ሲያጋጥም ደግሞ በተቃራኒው ዋጋ የመጨመር አዝማሚያ ይታያል። ይሄ ገበያው የሚያመጣው ነገር ነው። በድጎ ማንሰጠው የነበረው ላይ ቅናሽ ታይተዋል። ያሉትን ቁጥሩን አልነገሩኝም። በአማካይ ለምሳሌ አምና ሐምሌ ላይ 170 ሺህ ኩንታል እናሰራጭ ነበር። አሁን ለስምንት መቶ ዳቦ ቤቶች ማለት ነው። አዎ አሁን 120 ሺህ ለሸማቾች መተወሰነ። የሸማቾች ከ3 ፐርሰንት ከ4 ፐርሰንት አይበልጥም። እነሱ እንደውም ዱቄት ለሚፈልግ ሰው የሚሸጡት ነው እንጂ ለነጋዴ የሚያስተላልፉትም አደለም። ዞሮ ዞሮ የ50 ሺህ 40 ሺህ ኩንታል እንትን አለ በአማካይ ከወሰድ ነው። በደንብ ከታ የአመቱን ሙሉ ደምረን ስናየው ይህን ያህል ነው የሚባል አደለም። የቀነሰው 20 ሺህ አንድ ወር ላይ 10 ሺህ ኩንታል ሊቀንስ ይችላል አንድ ወር ላይ 20 ሺህ። እሱም ከሚቀጥለው ሳምንት ጀምሮ የሚስተካከል ነው፣ የትራንስፖርት የመሳሰሉት ጉዳዮች ችግር ካላጋጠሙ በስተቀር ከሚቀጥለው ሳምንት ጀምሮ ይስተካከላል ሲሉ አቶ ሲሰማ፣ ለምሳሌ ይሄ ቀንሷል ያሉት በድጎማ ይሰጥ የነበረው ስንዴ ወደ ቦታው ይመለሳል ማለት ነው፣ መጠኑ ወደ ቦታው ይመለሳል ማለት ነው። በድጎማ በሚሰጠው የስንዴ ዱቄት ላይ ቅናሽ መደረጉ የተለያዩ ዳቦ ቤቶችን የሚነካ ቢሆንም ሰልፎች የሚታዩት ግን ከዋጋም ሆነ ከጥራት አንጻር የተሻለ ዳቦ አለ በሚባልባቸው መሸጫዎች ብቻ መሆኑን ተመልክቻለሁ። ያነጋገርኳቸው ተጠቃሚዎችም ይህንኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። ዲሞክራሲ በተግባር ይላል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር መረራ ጉዲና የዚህ ፕሮግራም እንግዳ ናቸው። ከሰሎሞን አባተ ጋር በተለያዩ የሀገሪቱ ጉዳዮች ላይ ሰፋ ያለ ውይይት አድርገዋል። ለዛሬ በመጪው የኢትዮጵያ ምርጫ ላይ ያተኩራሉ። የትልቁ የተቃዋሚዎች ጥምረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪ ዶክተር መረራ ጉዲና ባለፈው ሳምንት መጨረሻ ዋሽንግተን ዲሲ ውስጥ በሚገኘው ናሽናል ኢንዳውመንት ፎር ዲሞክራሲ የዲሞክራሲ ብሔራዊ ቅርስ ወይም ውርስ በሚባለው ተቋም ውስጥ ለተሰበሰቡ ታዳሚዎች አንድ ጥናታዊ ጽሑፍ አቅርበዋል። የዶክተር መረራ ወረቀት ርዕስ የኢትዮጵያ ዲሞክራሲያዊ ሽግግር አንድ እርምጃ ወደፊት ሁለት እርምጃ ወደ ወደኋላ የሚል ነው። ዶክተር መረራ በዚህ ጽሑፋቸው ውስጥ ያለፉት 23 ሶስት የይህ አደግ ዓመታት በሶስት ዋና ዋና መንገዶች አልተሳኩ ነበሩ ብለዋል። በ23ቱ ዓመታት መጀመሪያ ላይ የተነሱት ስሉስ ቃላት ጎሳን መሠረት ያደረገ ፌዴራላዊ ስርዓት፣ ብዝሃ ፓርቲ ዲሞክራሲና የነፃ ገበያ ምጣኔ ሀብት አልተከበሩም፣ የከሸፉ ቃላት ሆነዋል ብለዋል። የዶክተር መረራ ሰፊ ትንታኔ ከጊዜያዊ መንግስቱ ምስረታ የሰኔ 24 1983 ዓ ም የአፍሪካ አዳራሽ ጉባኤና የሽግግሩ ወቅት ቻርተር ተነስቶ ሕገ መንግሥቱን በማርቀቅ ሂደት በሕገ መንግሥቱ ምንነትና ሕልውና አቆራርጦ እስከ ዘንድሮ እውነታዎች የሚዘልቅ ነው። በውስጡ የምርጫ ታሪኮችንም ይዟል። ዶክተር መረራን ስቱዲዮያችን ጋብዣ አነጋግሬያቸው ነበር። ሰሞኑን የምንመላለስባቸውን ብዙ ነጥቦች ለአንድ ሰዓት በዘለቀ ውይይታችን አንስተናል። መቼም ከፊታችን ብሔራዊ ምርጫ አለ በሚል ለዛሬ ከዚያው ጉዳይ ልጀምር። ኢህአደግ የሚሸነፍ ድርጅት ነው ብለው ያምናሉ ዶክተር መረራ? ኢህአደግ ይሸነፋል። በአንድ ወር ስራ ያቃል ማለት ነው። ሚዲያን ከለቀቀ የህግ በላይነትን ካከበረ ነፃና ገለልተኛ ምርጫ ቦርድን እንዲኖር ካደረገ በህገ መንግሥቱም እንዳስቀመጠው ወይም ዓለም አቀፍ ተሞክሮም እንደሚያሳዩ ያንን ካደረገ ኢህአደግ በአንድ ወር ስራ ኢህአዴግ በአደባባይ በጠራራ ፀሐይ ይሸነፋል። እነዚህን ሁኔታዎች ስልጣን ላይ ያለው ፓርቲ ከፈቀደና የህግ የበላይነትን ካከበረ የሚጠይቁትን ሁሉ ካሟላ ለምን ይሸነፋል ብለው ያስባሉ? ለምን መሸነፍስ አለበት ብሎ ያስባሉ። ዲሞክራሲያዊ ከሆነ ማለት ነው ያ ፓርቲ እሱ እሱ እኮ እኛም ለምሳሌ በዲሞክራሲያዊ ጨዋታ የኢትዮጵያ ህዝብ ኢህአዴግን ፈልጌ ወድጄ መርጫለሁ ካለ እያጭበረበረ እንዳይገዛ ነው እንጂ በዛንቴ በምትለው መንገድማ መቶ አመት ምን ሊገዛ ይችላል። እኔ እያልኩ ያለው አሁን ባለው ስራ ኢህአዴግ ላሉ ሀያ ሶስት አመታት ከኢትዮጵያ ህዝብ ጋር ኖረዋል። ህዝብና ኢህአዴግ እኮ ይታዋወቃሉ። ኢህአዴግ እኮ የሚፈራው እሱ ነው ተቃዋሚ ነው እንጂ ለወደፊቱ በሚገባው ቃል የሚፈተነው ገዩ ፓርቲ ግን በሰራው ስራ ነው የሚፈተነው። ስለዚህ ኢህአዴግ በሰራው ስራ ከኢትዮጵያ ህዝብ ጋር ተለያይቷል። ኢህአዴግም ያውቃል ይህን ጫወታ። አሁን እንኳን ባለበት የኢህአዴግ አባል ነው የሚባሉ እንኳ ከልቡ አባል ያልሆነበት ዘመን መጥቷል ማለት ነው። እንግዲህ ስለ ምርጫው ዶክተር ምረራ ምን ያስባሉ? ይህ ምርጫ ጊዜ እሱ የወደ ተቃዋሚዎች የቤት ስራ ነው የምንመጣው። ብዙ ጊዜ ደጋግሜ ተናግራለሁ ፖለቲካ እስከሚገባኝ ድረስ ተናግራለሁ ማለት ነው። የኢትዮጵያ ተቃዋሚዎች በጊዜ ጠንካራ ትብብር ካልፈጠሩ፣ ጠንካራ ህብረት ካልፈጠሩ፣ በአንድ ላይ ሆኖ ኢህአዴግን ለመግፋት ጥረት ውስጥ ካልገቡ የሚመጣው ምርጫ ቅርጫ እንኳን የሚሆን አይመስለኝም። ይህንን የኢትዮጵያ ተቃዋሚዎች ዛሬ ነገ ሳይሉ ደጋግሞ ማሰብ ያለባቸው ዋና ጉዳይ ይሄ ነው። አንድ ቡድን፣ ሁለት ቡድን፣ ሶስት ቡድን ኢህአዴግን ተበታትኖ ያሸንፋል የሚለው ህልም ነው። ኢህአዴግ የሀገሪቷን ሀብት ሙሉ በሙሉ ተቆጣጥረዋል። ያንን ይጠቀማል ጠመንጃውን ወታደራዊና ደህንነት ኃይሉን ይጠቀማል። ስልጣኑን ደግሞ ይጠቀማል። ይህን ሁሉ ይዞ ነው። ይሄንን ለመግፋት የኢትዮጵያ ተቃዋሚዎች ጊዜ ሳይወዱ ውሎ ሳያድሩ ወደ አንድነት የመምጣቱ ተባብሮ ያደግን የመግፋቱ አንድ ጠንካራ አማራጭ የመፍጠሩ ጥያቄ ወሳኝ ነው። ከመድረክ ለምሳሌ የወጡትንም ውስጥ ያሉትንም እኔ አደራ የሚለው የማይሆን ጫወታ ተጫውትን የማይሆን ውርደት እንዳይገጥመን ከዛሬ የሆኑ ማሰላሰል አለባቸው። አንድ ቡድን ሁለት ቡድን ይሄ ምን እንዲህ ያደርጋል ብሎ ኢትዮጵያ ውስጥ የሚታሰብበት ደረጃ አይደለም። ኢህአዴግን ጉልበት ሰብረን ማሸነፍ የምንችለው የኢትዮጵያ ሕዝቦች ከዳር እስከ ዳር ተቃዋሚዎች ተባብሮ እየመሩኝ ነው፣ ልዩነቶቻቸውን አቻችሎ እየመሩኝ ነው፣ ልዩነቶቻቸውን አጥቦ አማራጭ እየፈጠሩ ነው ብሎ ከኛ ጎን መሰለፍ አለበት። ዓለም አቀፍ ማህበረሰቡም ተቃዋሚዎች ኢህአዴግን ከስልጣን አውርዶ መምራት ይችላሉ፣ ሀገር መምራት ይችላሉ፣ ማስተዳደር ይችላሉ፣ የኢትዮጵያ ሕዝብ ድጋፍ አላቸው ብሎ እንዲያምን ለማድረግ ውሎ ሳድሩ ተቃዋሚዎች ይህን ቤት ሥራ ካልሰሩ የሚመጣው ምርጫ ቅድም እንዳልኩኝ ቅርጫ ደረጃ እንኳን የሚደርስ አይመስለኝ። አሁን ለመሆኑ የኢትዮጵያ ተቃዋሚ ፖለቲካ ፓርቲዎች ተፈጥሮ እርስዎ ያሉትን እንዲያሟሉ ይፈቅድላቸዋል? እንዲተባበሩ አብረው እንዲሆኑ የሚያደርጋቸው ተፈጥሮ አላቸው? እሱ ነው። እኔም እኔም እንግዲህ ደጋግሜ የምንሰራች የምንሰራቸውና የምንናገራቸው ነገሮች እኛም ጋር እየተጋጨ የሚያስቸግረን እሱ ላይ ነው። አንዳንድ ጊዜ ለምን የምንከፋፈልም ግራ ይገባኛል። እዛ የአሜሪካኖቹ ስብሰባ ላይ ያቀረብኩት ምንድን ነው ተቃዋሚዎች ህብረት የመፍጠርና የማፍረስ ልምዳቸው በጣም የሰፋ ነው። የመፍጠርም የማፍረስም ዋና ጉዳይ ግን ህብረትን የማቆየት የአንድ ዓመት የሁለት ዓመት ብቻ ሳይሆን ሀገርን ለማስተዳደር የሚችል የሚ ለመምራት የሚችል ህብረት ለማድረግ ልዩነት፣ ይኖራቸዋል ምንም ጥይቅ የተወሰዱ ጥቃቅንም ሆነ ትላልቅ የፖሊሲ ልዩነቶች ቢኖራቸውም እንኳ ዋና ጉዳይ አሁን ዲሞክራሲያዊ ስርዓትን በኢትዮጵያ ውስጥ የመፍጠር ነው። ዋና ጉዳይ ኢትዮጵያ ህዝቦችን የመታደግ ጉዳይ ነው። ዋና ጉዳይ ተባብሮ የኢትዮጵያ ህዝብን ከአፈና ስርዓት ነጻ የማውጣት ጉዳይ ነው። እዛ ላይ ለአንድ የሽግግር ዘመን አምስት ዓመት ሊሆን ይችላል፣ ምን ሊሆን ይችላል። ተባብሮ ያን ዲሞክራሲያዊ ስርአቱን የማይገነቡበት ምክንያት የለም። ከአምስት ዓመት በኋላ እኮ ማንም በራሱ ፖሊሲ ለብቻ ሊወዳደር ይችላል፣ ብዙ አገሮች አድርጓል። ዋናው ግን መሰረታዊ የሆነ ነገሮች ላይ ተስማምቶ የሽግግር ስርአቱን ወደ ዲሞክራሲ የምናደርገውን የተሳካ ሽግግር ለማድረግ የማንተባበርበት ምንም ምክንያት የለም። የፈለገው ልዩነት ቢኖረ የተሳካ ለዲሞክራሲ የሚደረገውን ሽግግር ኢህአዴግ ለምሳሌ ለ23 ዓመታት የመራው ያልተሳካ ሽግግር ነው። ያልተሳካ ሽግግር ነው። ለምን ብቻውን እመራለሁ አለ። ብቻውን ሁሉንም ፈላጭ ቆራጭ ይሆናለሁ አለ። ይህን ሰራዊት ስለያዝኩ የፈለግኮ ማድረግ ይችላለሁ አለ። የህዝብ ሀብት ስለተቆጣጠርኩ የፈለግኮ ሊያደርግ ይችላለሁ አለ። ማድረግ አልቻለም። ሁለት ነገር አለኩ። መጀመሪያ ኢህአዴግን ከስልጣን ለማውረድ የኢትዮጵያ ህዝብ ጉልበት አስተባብረን መምራት አለብን። ካወረን በኋላም ደግሞ አገር ለማስተዳደር ያስፈልጋልን? ሁለቱንም ነው። ተባብረን ዲሞክራሲያዊ ስርአትን፣ የተስተካከለ ዲሞክራሲያዊ ስርአትን፣ የተሳካ ዲሞክራሲያዊ ስርአትን ካልፈጠን ከዛ በኋላ ያለው ማንም ፓርቲ የኢትዮጵያ ህዝብ ይሁንታ ካገኘ የኢትዮጵያ አብዛኛውን የኢትዮጵያ ህዝብ ድምፅ ካገኘ የማይገዛበት እንዲገዛ ደግሞ ስምምነት ማድረግ አለብን። ይሄ አጉል እኔ ይበልጣለሁ ይሄ ፓርቲ ከዛኛው ፓርቲ መምለጥ አለበት ብሎ ተቃዋሚዎች የገፉበት መንገድ በጣም አደገኛ መንገድ ነው። የሚያዋጣ መንገድ አይደለም። ተቃዋሚ ጓደኞችን ከሀገር ውስጥ ሀገር ውጭ አደራ የሚለው ደጋግማችሁ አስቡበት። አንድ አመት እጅግ በጣም አጭር ጊዜ ነው። ደጋግማችሁ አስቡበት። ይሄ የሚመጣው እድልም ዘጠና ሰባትም ሁለት ሆነን ገብተን ችግር ውስጥ እንደገባን ያገኘውን ድል እንኳን ማጣጣም እንዳልቻል፣ አሁን ደግሞ የባሰ እንደ ሁለት ሺህ ሁለት ኢህአዴግ የባሰ ቀልድ ውስጥ እንዳይገባ ጨዋታ ውስጥ እንዳይገባ እናንተ በገዛ እጃችሁ ይበላችሁ እንኳን የኢትዮጵያ ሕዝብ እንዳይለን የመከፋፈል ፖለቲካን ማቆም አለብን። ያንን ካላቆምን ግን ይሄ የምናደርገው የብቻ ሩጫ በምንም መንገድ ከአስር ወር በኋላ እናያለን ኢህአዴግን ከስልጣን ለማውረድ የሚችል ኃይል መሆን አንችልም። ጨዋታው እዛ ላይ የተቃዋሚዎች ጨዋታ ማሰር አለብን። መነጋገር አለብን። የግዳችን ጨክነን መስማማት አለብን እዛ ላይ። በዚህ አይነት ጨዋታችን ብናገኘው ውጤት በግልጽ ይታያል። ስለዚህ ዛሬ ነገ ሳንል ልዩነቶቻችን አቻችለን ጠንካራ ህብረቶች ወይም ጠንካራ ቅርጅቶችን እንደ መድረክ አይነቱን አጠናክረን ከመቀጠል ውጪ አማራጭ የለንም። ኢህአዴግን ከስልጣን ለመውረድም ከስልጣን አውርደንም ሀገር ለመምራትና ለማስተዳደር የግድ ጠንካራ መድረክ ያስፈልጋል። እንደዛ ከዛ አይነት ጠንካራ መድረክ እየሸሸን ኢህአዴግን ከስልጣን እናወርዳለን የሚለው ቀልድ ነው፣ ወይም ፖለቲካ ያልገባቸው ኃይሎች የሚገፉበት የጅል መንገድ ነው። ይህን መነጋገር አለብን። በተለይ መቻቻል የሚባለው ፖለቲካ አሁኑኑ ካላመጣን ወደ ሶማሊያም ወደ ሩዋንዳም የመሄዱ እድል በጣም ሰፊ ነው። በዚህ አጋጣሚ ጓደኞቼን የሚመክረው ደጋግማችሁ አስቡበት፣ የሞኝ ሩጫ ውስጥ እንዳንገባ የሚል መልእክት አለኝ። ዶክተር መረራ አሁን የስልጣን ክፍተት ኢትዮጵያ ውስጥ ቢፈጠር፣ በምንም ምክንያት ይሁን ኢህአደግን ተክቶ መሙላት የሚችል ሀይል አለ ብለው ያምናሉ? አለም የለምም? አሁን የምንገፋበት መንገድ ከሆነ ችግር አለብን። አሁን ባለው ሁኔታ ነው። አሁን ዛሬ ችግር ቢፈጠር ኢትዮጵያ ውስጥ የስልጣን ችግር በህዝብ ድጋፍ በህዝብ ድጋፍ የተወሰኑ ኃይሎች አሉ። ምንም ጥያቄ የለ። መድረክ አለ እና አንድነት እንደመላ ኢትዮጵያ አሉ። የተወሰነ የህዝብ ድጋፍ ያላቸው እነዚህም ቢሆኑ ደጋግሜ የሚለው እሱ ነው። እነዚህም ቢሆኑ ወደ ሰፊ ህብረት ካልሄዱ ጨዋታው ምንጊዜም ሊበላሽ የሚችል ነው። ዝም ብሎ እኮ አይደለም ሀገሬን የምትመራው ዝም ብሎ አይደለም። በራሲ ህልምን ብቻ አይደለም። የሁሉን ህልሞችን አሰባስበ አቻችለ ካልመራ በስተቀር የሩዋንዳና በሶማሊያ ኮ የተፈጠረው እኮ ነው። እመራለሁ ህዝቡን የሚለው እሊት መስማማት አልቻለ ወደ ነው ሄደው ወደ እልቂት ነው ሄደው፣ እና እሱ ነው። አንዱም ምንጊዜም ቢሆን ሁላችንም ማሰብ አለብን። በጊዜ የቤትን ስራ የቤት ስራህን ካልሰራ አደጋው በጣም ሰፊ ነው። እሱ ላይ ነው አሁንም ቢሆን ደጋግሞ ሁሉም ማሰብ ያለበት። በዚህ በመጪው ምርጫ ዶክተር መረራ ትሳተፋላችሁ? እርስዎ የትልቁ መድረክም መሪ ኖት፣ በዛ ላይ የኦሮሞ ፌዴራሊስት ኮንግረስ መሪ ኖት። እርግጠኛ አይደለው ኢህአደግ በዚህና በሚመጣ ምርጫ መካከል ተደራድሮ የጨዋታ ሜዳውን ካላስተካከለ ምርጫው ቅርጫ እንኳን ሊሆን የሚችልበት ሁኔታ አይደለም እንደ ሁለት ሺህ ሁለቱ አይነት ቀልድ ውስጥ ተመልሰው መግባት አስቸጋሪ ይመስለኛል። ግን ጊዜው ሲደርስ እንወስናለን። ከአሁኑ መቶ በመቶ እንገባለን መቶ በመቶ አንገባም ሳይሆን ሁል ጊዜ እንደምናደርገው ስንቃረብ ያሉትን ሁኔታዎችን ገምግመን የፖለቲካ ትርፍ የምናገኝበት ከሆነ እንገፋለን አለበዛ ግን ቅርጫ እንኳን የማይሆንበት ሁኔታ ኢህአዴግ መሸፈኛ ሆነን የምንገባበት ሁኔታ የሚኖር አይመስለኝም። በኢትዮጵያ የምርጫ ህግ መሰረት አንድ የፖለቲካ ፓርቲ ለሁለት ተከታታይ ምርጫዎች ካልተሳተፈ ፍቃዱ ይሰረዛል። እናንተ ደግሞ ያለፈውን አልተሳትፋችሁም ነው? ተሳትፍናል። ሁለት ሺ ሁለት ተሳትፍናል። የወረዳና የወረዳ ምክር ቤቶች የሁለት ሺ በህጋቸው እርግጠኛ አይደለሁም። ብሔራዊ ምርጫ ነው እሱም ያንን ያካትቱ አካትቱ። እርግጠኛ አይደለሁም ዋና ጉዳይ ግን ዝም ብለን በዛ ብቻ ተጎትቶ መግባቱ ያስቸግራል። ዞሮ ዞሮ ግን ህጉ የሚከላክል አይመስልኝ። ዶክተር መረራ የኢትዮጵያ የወደፊት እጣዋ ምንድን ነው ብሎ ያስባሉ? ዶክተር መረራ ለዚህ ጥያቄ መልስ ለመስጠት አልተጣደፉም፣ ግን የሚመስላቸውን ተናግረዋል። ለትግራይ ለአማራና ለኦሮሞ ልሂቃን ሲሉ ያስተላለፏቸው መልእክቶች አሉ። ስንመለስ እነርሱንና ሌሎችም ሐሳቦቻቸውን እንሰማለን ለዛሬ ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። ለዛሬ በዚሁ ይሰናበታለሁ። መልካም ምሽት። መስናበቴ ነው። መሄደ ነው። እኔ መሄደ ነው። መስናበቴ ነው በሉልኝ። አመሰግናለሁ። አመሰግናለሁ። መስናበቴ ነው።

him I'm rent to Charlton Hall I'm rent to Charlton Hall My lady be kept the bomb thing is I'll let